በኢትዮጵያ ከድህነት ወለል በታች የሚኖሩ ዜጎች ቁጥር ባለፉት አስራ ስድስት ዓመታት የቀነሰ ቢሆንም በደሃውና በባለጸጋው መካከል ያለው ክፍተት ግን መስፋቱን አንድ ጥናት አስታውቋል። በሀገሪቱ የሁለተኛ ደረጃ ትምህርት ጥራትም የወረደ መሆኑን ጥናቱ አመልክቷል። የሀገሪቱ የኢንዱስትሪ ዘርፍ መስፋፋት ዓላማ ሰብአዊ ልማትን ማዕከል ያደረገ እንዲሆንም የጥናቱ ሪፖርት መክሯል። መለስካቸው አመሃ ዝርዝሩን ይዟል። በተባበሩት መንግስታት ድርጅት የልማት መርሃ ግብር ዩኤንዲፒ የሁለት ሺህ አስራ ስምንትን የኢትዮጵያ ሰብአዊ ልማት ዘገባ ዛሬ ይፋ ያደረገው የሰውን ልጅ የሚያገለግል የኢንዱስትሪ ልማት በእንግሊዝኛው industrialization with a human face በሚል ርዕስ ስር ነው። በድርጅቱ የእንግሊዝኛ ስሙ አህጽሮት ዩኤንዲፒ ያሰናዳው ይህ የኢትዮጵያ የ2018 ብሔራዊ ሰብአዊ ልማት ዘገባ የሚያቀርበው ዋና ክርክር ቀጣይነት ያለው ውጤት ለማግኘት በሀገሪቱ የኢንዱስትሪ እድገትና ልማት የሰብአዊ ልማትን ዋነኛ ግቡ ማድረግ አለበት የሚል ነው። ይህ ሰብአዊ ልማት ደግሞ ሁሉን አቀፍና አረንጓዴ ልማትን የተከተለ የሥራ ዕድሎችን ለዜጎች የሚፈጥር የጾታ እኩልነትን መሠረት ያደረገና አካባቢን ከተለያዩ ብክለቶችና መሸርሸር የሚጠብቅ መሆን አለበት ይላል። የብሔራዊ ሰብአዊ ልማት ዘገባ እንደሚያመለክተው ከሆነ ላለፉት አስራ አምስት ዓመታት ኢትዮጵያ ጠንካራና ተከታታይ የኢኮኖሚ እድገት አስመዝግባለች። ከዚሁ ጋር ተያይዞም ከዛሬ 18 ዓመት በፊት ከድህነት ወለል በታች ይኖሩ የነበሩ ኢትዮጵያውያን ቁጥር ከጠቅላላው የህዝብ ብዛት 44.2 በመቶ የነበረ ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2016 ይህ ቁጥር ወደ 23.5 በመቶ ወርዷል፣ ይላል። ይሁንና ይላል ዘገባው ይሁንና በዳው ህዝብና በባለጸጋው መሃል የሚታየው ልዩነት ጨምረዋል። በተለይ በከተሞች ይህ ልዩነት በእጅጉ ጉልህ ነው። ይህ ዘገባ በኢትዮጵያ የሁለተኛ ደረጃ ትምህርት ቤቶች የሚስተዋለውን የትምህርት ጥራት ዝቅተኛነትም አጉልቶ አውጥቷል። በሙያና በርጥበብ ተቋማት የሚታዩትን የጥራት ተግዳሮቶችን ጨምሮ በማውሳት ይህ ጉድለት ኢትዮጵያ የኢንዱስትሪ ልማት ዕቅዷን ለማሟላት የሚያስፈልጋት ክህሎት ያለው የሰው ኃይል በማግኘት ረገድ ትልቅ ፈተና እንደሚሆንባት ይጠቁማል። በኢትዮጵያ የመንግሥታቱ ድርጅት የልማት መርሃ ግብር ተወካይ ሚስተር አንያስ ቹባ የብሔራዊው ሰብአዊ ልማት ሪፖርት ለሀገሪቱ የሚያበረክተውንም አመላክተዋል። እምነቴና ተስፋዬ ይህ የተለየ ዘገባ በፖሊሲ ዙሪያ ውይይትና ሙግት ቀሰቅሳል የሚል ነው። እናም የኢንዱስትሪ ዘርፉን የማስፋፋት ፍጥነት የኢኮኖሚውን መዋቅር በመለወጥ ረገድ በሰው ልጅ እድገት ላይ አሉታዊ ውጤት በሚያስከትል መንገድ እንዴት ትርጉም ያለው ተዋጽኦ እንዲካሄድ ያግዛል። ሀገራዊውን የሰብአዊ ልማት ዘገባ ከሚስተር አኒያስ ቹማ ጋር አብረው ይፋ ያደረጉት የሀገሪቱ የፕላንና ልማት ኮሚሽን ኮሚሽነር ዶክተር ፍጹም አሰፋም ዘገባው በእጅጉ በሚፈልግበት ወቅት መምጣቱን ይናገራሉ። የሪፖርት ካምስ አት አ ቬሪ ኦፖርቹን ታይም። ይህ ዘገባ የደረሰው በጣም አመቺ በሆነበት ወቅት ነው። እንደምታውቁት ሁሉ በእጅጉ ፈጣን የሆነ ፖለቲካዊ ለውጥ በኢትዮጵያ እየተካሄደ ነው። ይህ ለውጥ ደግሞ ለአገሪቱ ፈጣን ዲሞክራሲያዊ ስርዓት ግንባታ ብቻ ሳይሆን ኢኮኖሚዋንም ልማቷንም ለማፋጠን የምስራች ነው። የዘገባው ዋና ዋና ይዘቶች ዘርዘር ተደርገው ከቀረቡ በኋላ የተለያዩ ሙያዊና ቴክኒካዊ ጥያቄዎች ተነስተው ውይይት ተካሂዶባቸዋል። አንዳንድ አስተያየት የሰጡ ባለሙያዎችም ጥናቱ መሠረት ያደረገው ቀደም ባሉ አሃዛዊ መረጃዎች መሆኑ የጥናቱ አንድ ደካማ ጎን እንደሆነ ጠቁመዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ